ቅዳሜ ሜ 30 አስራ አምስት ቀናት ከቆየችበት ኳራንቲን የወጣችው ድምጻዊት ብጻት ስዩም አሜሪካ ስለነበራት ጉዞ ጉዞና አውስትራሊያ ውስጥ የኳራንቲን ቆይቷን በተመለከተ ኤስቢኤስ አነጋግሯታል። ወደ አውስትራሊያ መቼ መጣሽ? የመጣሽስ በኋላ ወደ ኳራንቲን መቼ ገባሽ እና ያለውን ነገር እስቲ ያጫውች። ከዛ የተነሳት በአስራ ሁለት ነው፣ እዚህ በአስራ አምስት ነው የገባው ሜ አስራ አምስት ቀጥታ ኤርፖርት እንደገባ ወደ ፈረንሳይ ነው። ወደ ቤቱ በቃ ማድረስ ምናምን የለም። ተንሽ አንታይ ከነብዬ ነው ወደ ሰው ወደ ሆቴል የቦታው በዚህ እንግዲህ ግን አሁን ትራቭል ማድረግ አላስፈራሽም ነበረ። አይ መፍራት ሳልፈራውም፣ ምክንያቱም እቤት ልጆች ጋር ስለመመጣ ገና መሆኔ የማወቅ ፈልግ ነበር። አሜሪካ የነበርኩ ጊዜ ምንም የምፈራው ነገር የለም። ግን በየኤርፖርቱ በየኤርፖርቱ አውሮፓውያን እየቀያየርክ በየ ሆቴል የምንጣለ ሆቴል አስገቡ ሰርቆች አዘባሉ እነሱ ጥቅሞች ያለ የሚሸፍሉት ነገር እንደውም መረጋግጦ መግባቱ በጣም ጥሩ ነው። አሜሪካ ለምን ያህል ጊዜ ነው የቆየሽው? አሜሪካ ቆይቻለሁ። ጃኑዋሪ አስራ አምስት ነው የሄድኩት። ከዛ እናቴ ትንሽ አሟት ስለነበረ እሷ ለማስታመም ነበር የሄድኩት። ተሽሏት ደህና ሆና ማርች አስራ ስምንት ወደ ኢትዮጵያ ልንሄድ ተነስተን ትኬታችን ከተቆረጠ እዛው የቀረ ነው ከዛ ያው ከቤት መውጣት ተከለከለ ፍላይት የለም ወደ ቤቴም ለመምጣት አልቻልኩም ወደዛም ለመሄድ አልቻልኩም እዛው እህቴ ጋ ደንቨር ኮሎራዶ ነው የነበርኩት እዛ ጊዜን አሳለፍኩ ማለት ነው ከናቴም ከእህቴም ጋ አሁ ግን አሜሪካን ለምሳሌ የነበረው ነገር አሁን በተለይ የኮሮና ቫይረስ በጣም በሰፊው የተስፋፋበት ብዙ ሰዎች እየሞቱ እና እየተያዙ ነው እና አላስጨነቀሽም ነበረ እዛ በነበርሽበት ጊዜ በጣም ያስጨንቃል ግን እኔን ምንድን ነበር የሚያረጋጋኝ ማለት ነው። አንደኛ ነገር ያው ከቤት አልወጣሁ ከእናቴ ጋር ነበር እናቴ ለማስታመም ስለሄድኩኝ ከዛ በኋላ እህቴ ደግሞ እንደዚህ ቦታ ምናምን ከመጠች ሬ አድርጋ ታጥባ ምን ብላ ነው የምትቀላቀለው ከቤት ሰው እዛ ሰዎች ስለሚሰራ በጣም ነው የሚጠናቀቀው በጣም ብዙ ሰው ስለሆነ ታመመው ስለዚህ ምንም የምንፈራው ነገር አልነበረብን። አንድ ሰሞን በቃ ሬኒ መስማት አስጣላኝ ሬኒ መስማት መስማት ሚሚስ መስማት በእናታቸው ይህን የሚሳቀት ፈጡን እያስጨነቀ ነው ማለት ጀምሮ፣ ስለዚህ ያው ስትሰማው ወሬውን፣ እንደ ዛሬ አንድ ሺህ ሰው ታያለህ፣ ነገ ሁለት ሺህ ሰው ታያለህ፣ ይህን ያህል ሞተ ሲሉ በጣም ያስባል። ወላ ሬኝ የሚለው ነጠላ ዘፈንሽ በናኦም ሪከርድስ ከሁለት ወር በፊት ነው የወጣው። እና ብዙ አሜሪካ እያለሽ ነበር የሰራሽ ወይስ ኢትዮጵያ እያለሽ ነበር? አምና ነው የተሰራው ግን የወጣው ዘንድሮ ነው። እንትን የተሰራው የዛሬ አመት ነው። እስቲ ስለ አውስትራሊያስ የኳራንታይን ቆይታሽ ምን ይመስል ነበረ? ለምሳሌ ሆቴል አስራ አምስት ቀን ያህል ነው እና የቆየሽው ብቻሽን፣ አስራ አምስት ቀን መቆየት የነበሩትን ነገሮች እስቲ ያቸዎችን። አዎ አስራ አምስት ቀን ሆቴል ቆይቻለሁኝ። ሆቴሉ ደስ ይላል ነው ምግብ ይመጣል ላልሳ ነው እንጂ በጣም ያስጨንቃል። መታሰሙ ቤት የሚሄድ ነው መውጣት አትችልም፣ መነካካት አትችልም፣ ከሰው መገናኘት አትችልም። እና ያው ዘመናዊ እስር ቤት አይነት ነገር ና ግን በጣም ጥሩ ነው። ትሪትመንት ጥሩ ነው። ነርሶ ይጠጣታት ለፖቼክ ያደረገዋል። እንደገና ሲፍተም ካለም ካለ ይጠይቁሃል። ሁለት ጊዜ ነው የመረመሩ ሁለት አስራ አምስት ቀን አንድ ክፍል ውስጥ በረዘብቶ መቀመጥ አይጨንቅም? በጣም ይጨንቃል። ሁለት ቀን ለአስራ አምስት ለአስራ አምስት ብልጣ በአጃቢ ሞክ አድርጊያለሁ። ታቸል እንጂ በጣም ነው የሚጨንቀው ማንበብ ለማይችል ሰው ፊልም ለማይውጅ ሰው ምናምን ሊከብድ ይችላል እዚህ ድምፃዊ ብጻት ስዩም ለነበረን ቆይታ ከልብ አመሰግናለሁ። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ